መዝናኛ ከደጋ መታሁ እንጨት ከሌለው እንጨት ከሌለው አትወደኛ እንደሆነ በፌስቡክ የመገናኛ መረብ ላይ በምታቀርባቸው ሙዚቃዎቿ በሀገርም ሆነ በውጭ በሚኖሩ ኢትዮጵያውያን ዘንድ ታዋቂነት ያተረፈችው ወጣት ኪያ ተስፋዬ ጽዮናት። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ወጣት ኪያ በፌስቡክ ማህበራዊ መገናኛ መረብ 45890 ተከታዮች አላት። አሁን አሁን ግን የፌስቡክ መገናኛ መረብ በመዘጋቱ ወደ ፌስቡክ የማቀርባቸው ሙዚቃዎች የምሆኑ ከማገኛቸው የመረቡ ጓደኞቼ ጋር ሰላምታ ከተለዋወጥኩኝ ቆየሁ ስትል አጫውታናለች። ወጣት ኪያን የዕለቱ እንግዳችን አድርገናል። መልካም ቆይታ ምዕራብ ሸዋ ዞን ከአዲስ አበባ 114 ኪሎ ሜትር ርቀት ላይ በምትገኘው ወሊሶ ከተማ ነዋሪ የሆነችው ወጣት ኪያ ተስፋዬ በከተማዋ በሚገኝ ፍርድ ቤት በጸሐፊነት፣ በኮምፒውተር ባለሙያነት እንደምታገለግል ገልጻልናለች። እሁድና ቅዳሜ ማታ ማታ በወሊሶ ኦሮሚያ ስቴት ዩኒቨርሲቲ በሂሳብ ትምህርት ማለት በአካውንቲንግ የሶስተኛ ዓመት ተማሪ ስትሆን በዚህ ዓመት እንደምትመረቅም ተናግራለች። ኪያ ተስፋዬ ሙዚቃን የጀመረችው መቼ ይሆን? ሙዚቀኛ ነኝ ብዬ ለመናገር ይከብደኛል። ማለት ያው ሙዚቀኛ መሆን ነው ፍላጎቴ። በነገራችን ላይ ወደፊት ሙዚቀኛ የተማረች ሙዚቀኛ መሆን እፈልጋለሁ፣ እና ሙዚቃ ከልጅነቴም ጀምሮ በውስጤ የነበረ ነገር ነው። እና አሁንም ስዘፍ ነው የተለያዩ ሰዎችን ስዘፍን በጣም በፍቅር ነው ደስ ብሎኝ እና እኔ እንጃ እንዴት ልገልጸው አልችልም። የሙዚቃን ነገር ለእኔ ከቃል በላይ ነው። ከዚህ በፊት ከሶስት ነው አመት ምናምን በፊት ባላገሩ ላይ እወዳደር ነበረ እና እስከ አራተኛ ዙር ደርሼ ከዛ በኋላ ያው ፌል አደረኩኝ ማለት ነው። በእርግጥ ፌስቡክ ላይ ብዙ ሰዎች የሚያውቁኝ ባላገሩ ላይ በነበረኝ ጊዜ ነበረ። ከዛ በኋላም ደግሞ ዝም ብዬ ባላገሩ ከወደኩኝ በኋላ እንደ ቀልድ የድምፃዊት አስቴር አወቀን ሙዚቃ ዘፈንኩኝ እና ብስታረኩኝ። ከዛ በኋላ ግን እንደጠበኩት አልነበረም። በጣም ብዙ ተከታይ ነበረው ምናምን። ከዛ በኋላ ነው በቃ እየዘፈንኩኝ ምናምን የመጣሁት። ሞር ማለት እንደ አጫወትሽኝ ከሆነ አባትሽም ሙዚቀኛ ናቸው፣ ምናልባት የእሳቸውን እግር ተሽከትለሽ ይሆን ይመስለኛል። ማለት ድሮ እሱ ክራር ምናምን ይጫወትልን ነበር ቤት ውስጥ እና ሲዘፍን ምናምን ከኔ ጋር እየተቀባበልን ሁሉም የምንሰራው ሙዚቃ ነበር። ኦሮምኛ ስታንሳሎ ልጅ ሆኜ እየተቀባበልን እንሰራ ነበር፣ እና አንድም ወደ እሱ ያደላው ይመስለኛል። እሱ በፊት ምንጭ ሙዚቀኛ ነበር እና ከሱ የወረስኩት ይመስለኛል። እንደዛ ነው። አባቷ የኔ ሲሉ በኦሮምኛ ቋንቋ እንደሰየመዋት የምትናገረው ኪያ ተስፋዬ የአባቷን ፈለግ በመከተል ወደ ኪነ ጥበቡ ዓለም በጥልቅ ለመግባት የዛሬ አራት ዓመት ገደማ አዲስ አበባ ላይ አይድል የሙዚቃ ውድድር ላይ ተሳትፋ በአራተኛው ዙር ላይ በለሳይ ቀናት ከውድድሩ ብትገለልም ቤተሰቦቿ ከመጀመሪያው ጀምሮ እየደገፏት እንደሆነ ተናግራለች። ያው ቤተሰብ መጀመሪያ አካባቢ እኔ በትምህርት ገፍቼ ወደ ሌላ ሙያ እንድገባ እንጂ ወደ ሙዚቃ እንድገባ ምናምን ፍላጎት አልነበራቸውም። ግን ያው አይድል ላይ ከተወዳደርኩም በኋላ ምናምን ያው አባቴም የሙዚቃን ነገር ያውቀዋል፣ የአርተን ነገር ያውቀዋል እና እናቴም ብትሆን በጣም በቃ ፍላጎቷ ነው አሉ ተውኝ ከተወሰነ ጊዜ በኋላ ማለት ነው። እነሱን አልፈራቸውም። ሙዚቃ በእነሱ ፊት ለፊት ነው የምዘፍነው። እንደውም በፊት በፊት አይድል እወዳደር በነበረ ሰዓት እናትና አባቴ እና አስቀምጬ ምናምን ነበረ ቤት ውስጥ ተለማምቼ እዛ የምሄደው እና በጣም ነው የሚደግፉኝ። በጣም ወደ ፌስቡክ ላልሽኝ ደግሞ፣ አዎ በጣም ብዙ ሰው እናቴ ጋርም አባቴ ጋርም እየመጣ ምናምን እንደዚህ ያየ ናት ምናምን ይላሉ እና ያን ያህል ምንም ጫና የለብኝም። እንደውም እናቴም አባቴም መጀመሪያ ፖስት ከማድረግ በፊት አንዳንዴ ቪዲዮ ሰርቼ የሰራሁትን ቪዲዮ እንዴት ነው ደስ ይላል እንዴ ምናምን ብያቸው፣ አሳይቻቸው ፖስት ማድረግበት ታይም አለ። አንዳንዴም ደግሞ ዝም ብዬ በራሴ ደስ ያለኝን ፖስት ካረኩኝ በኋላም ሰው ከነገራቸው በኋላ ምናምን ሲያዩት ደስ ይላቸዋል እንጂ ያን ያህል እንኳን

ተስፋዬ የጂጂ ሽባባው አድናቂ በመሆኗ በርካታ ዜማዎቻቸውን አስመስላ በማዜሟ በፌስቡክ የመገናኛ መድረክ በርካታ አድናቂዎችን አትርፋለች። አሁን አሁን ዝናን እያተረፈ የመጣው የሀጫሉ ሁንዴሳ አድናቂም ናት። ሀጫሉ ሁ ምወዳቸው ብዙ ሙዚቃዎችን በጣም ወድለታለው። በጣም የሚያበረታታኝ ሙዚቀኛ ነው። እውነት ለመናገር እንደው በጣም ግን ከምትወጁ የትኛው ነው? ከሀጫሉ ከጫሉ በጣም ወድለት። ገልገሎ እኮ የሚለውን ሙዚቃ እወድለታለሁ። ግጥሙን ትንሽ ዲገኒ ጋረ ሰና ጋረዲ ገሞ መሌ ኑ ባሰም አዳምባኔ ኑ አዳምበው መሌ ሶሬቲ አሶሬ ባኔና ሙሳቀባ Sekani, sekani, kanggar gar nu gara sana, gara di gamu mande basang adam baneng nu adang bungali sore tin mata sore irpanil abu sakabai sekani, sekani, kanggar gar በሊቢያ ኢትዮጵያውያን በአይሲስ ጽንፈኛ ቡድን በተገደሉበት ወቅት ኪያ ተስፋዬ በስነ ግጥም ሐዘኗን በመገናኛ መረብ አካፍላም ነበር። ያልፍልናል ብለው ወጥተው ከቤታቸው ደፋ ቀና ብለው ደክመው መስራታቸው ላንቺ ነበርማ፣ መንከራተታቸው ግንማ ግንማ እንዳሰቡት መቼ ሆነላቸው? የናፈቁት ዓይንሽን ሳያዩ በምኞት መልፋታቸውን እንጂ ሞትን መች አሰቡት። ይህኔ እኮ እንገናኛለን እንመጣለን ብሎ ቃል ገብተውልሻል። ሰላም ኑልኝ ልጄ ብለሽ መርቀሻል። በወለዳ እንጀተሽ ሽንባሽን አፍሰሽ ስትጸልይ ከርመሻል። ሀገር ሰላም ብለሽ ልጆችሽን ባይንሽ ለማየት ጓጉተሻል። ግን ምን ዋጋ አለው? ምን ዋጋ አለውማ? ፊትሽ ዳምኖ መስሎ አመድ ከሰላማ ህርምሽን አወጣሽ በድቅድቅ ጨለማ ጉጉትሽ ልሆኖ ብቻሽን ቀርተሻል። ተስፋ ይጣልሽባቸው ልጆችን ተሻል፣ ዳግም ላታያቸው በሰው መሳይ አውሮች ተበልተውብሻል። እማዬ ሀዘኑ እረ እንዴት አድርጎሻል? እዚህ መሪር ሀዘን ውስጤ ተረብሿል። ድፍን ኢትዮጵያዊም በንባው ተራጅቷል። ሀዘኑ በርትቶ ልባችንም ደምቷል። ነብሳቸውን በገነት ያኖርልን እንጂ ሌላ ምን ይባላል። የተለያዩ ታዋቂ ወጣት ሙዚቀኛ ዘፈኖችን አስመስላ የምትጫወተው ኪያ ተስፋዬ። ተወኝው ጣለኝ ልጥራት ደጋግሜ ኢትዮጵያ ማለት ለእኔ አይደል ወይ ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ። ኢትዮጵያ የተሰኘውን የቴዲ አፍሮን ዜማ እንዲህ ተጫውታለች። አሻራ ፈለገዲሁ ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ሰማይ ሲጠራ ማዘም ይላል ስንቱ። እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማዘም ይላል ስንቱ። ማስተላለፍ የምፈልገው መልእክት አለ ስትል የተናገረችው ክያ ተስፋዬ በመጨረሻ ለወጣት ማስተላለፍ የምፈልገው ነገር፣ በመጀመሪያ ደረጃ ወጣቱ የተማረ ሀይል ቢሆን ደስ ይለኛል ሞር ከምንም ነገር በፊት ወደ ትምህርቱ ያደላ በእርግጥ የተማረ ብቻ አይደለም ውጤታማ መሆንም ይችለው ቢሆንም ግን አትሊስት ነገ ትልቅ ደረጃ ለመድረስ መሰረት ያስፈልጋል መሰረት ደግሞ ትምህርት ነው ብዬ አምናለሁ ከቤተሰብ በመቀጠል ማለት ነው እና በተረፈ ቢጥሩ በቃ ጥረት ካለ ሁሉም ነገር ቀላል ይሆናል ብዬ አምናለሁ ካላስፈላጊ ያሉ ባለ ሱሶች ምናምን ራሳቸውን ቢቆጥቡ አርቆ ማሰብ ብንችል ያንን ከቻለን ትልቅ ደረጃ እንደምንደርስ ተስፋ አድርጋለሁ። እንግዲህ አድማጮች እዚህ ላይ ክያ ተስፋዬን ለቃለ ምልልሱ እያመሰገን ኩል ሰናበታችሁ አዜብ ታደሰነኝ ጤና ይስጥልኝ።